ከሞያሌ ተሰደው ኬንያ የሚገኙ ኢትዮጵያውያን ለምግብ እጥረት መጋለጣቸውን አመልክተዋል። እየተሰጣቸው ያለው የምግብ እርዳታ ለሕጻናት በምግብነት የሚውል ባለመሆኑ ባለፈው ሳምንት ውስጥ ብቻ የሶስት ህጻናት ህይወት ለህልፈት ተዳርገዋል ይላሉ። እነኚሁ ነዋሪዎች በሁለቱ ካምፖች ተጠልጠልለው የሚገኙትን ኢትዮጵያውያን እየረዳ ያለው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን በበኩሉ በጊዜያዊ መጠለያው የህጻናት ሞት እንደነበርና ነገሩ ግን የተከሰተው በባህላዊ ሕክምና ሳቢያ ነው ይላል። ገልሞ ዳዊት ተከታዩን ዘገባ አጠናቅሯል። ከኢትዮጵያ ሞያሌና አካባቢያ ተሰደው ሰሉሉ አካባቢ ሰፍረው የሚገኙ ኢትዮጵያውያን በምግብ እጥረት እየተቸገሩ መሆናቸውን ተናገሩ። በዚህም በተለይ የነፍስ ጡር ሴቶችና ህጻናት እየተጎዱ መሆናቸውን ገልጸው ባለፈው ሳምንት ሶስት ህጻናት እንደሞቱ ለአሜሪካ ድምጽ ተናግረዋል። ወይዘሮ ደርሜ ገልማ ከአራት ልጆቻቸው ጋር በጊዜያዊ መጠለያው ለሁለት ወር ኖረዋል። ስደተኛውን እየጎዳ ስላለው የምግብ አቅርቦት ችግር ያብራራሉ። አሁን የተባበሩት መንግስታት ድርጅት ነው እየረዳን ያለው። ደንበኛ ምግብ እንኳን እያገኘን አይደለም። እየሰጡን ያሉት ማሽላ ነው። ይህንን ማሽላ ህፃን ሊመገብ አይችልም። ሌላ ተጨማሪ አልሚነት የለውም። በምግብ በኩል ሰው በጣም እየተጎዳ ነው። አሁን ለልጆቻችን የምንሰጠው ሌላ ምግብ የለንም። በዚህ ስደተኞች ካምፕ በቂ ምግብ ባለማግኘታቸው ሶስት ህጻናት ሞተዋል። የታመሙ ሌሎች ህጻናትም አሉ። ወይዘሮ ደርሜ በእርዳታ መልክ እየተሰጠ ያለውን ማሽላ ስደተኞች መመገብ እንዳልቻሉ ነው ደጋግሞ የሚናገሩት። ወይዘሮ ቀበሌ ሳፈቱ ደግሞ የአራት ልጆች እናት ናቸው። የሶስት ዓመት ታናሹ ልጃቸው በጠና መታመሙን ይናገራሉ። እኔ አራት ልጆች አሉኝ። ከነሱ አንደኛው በጠና ታሞብኛል። ሆዱን ነው የሚያመው። ራሱን በጣም ያቃጥለዋል። ሐኪም ቤት ወስጄዋለሁ፣ ግን እስካሁን ምንም አልተሻለውም። አሁን ማሽላውን ነው እያበላሁት ያለሁት በፊት ቤቴ በነበርኩ ጊዜ ከየትም አምጥቼ ያለኝንም ሸጬ ለልጆቼ በቂ ምግብ እሰጣቸው ነበር። አሁን ልጄ የታመመው በዚሁ በምግብ እጦት ምክንያት ነው። ስደተኞቹ የደህንነት ስጋት እንዳላቸውም ይናገራሉ። አንድ ስሙ እንዳይጠቀስ የጠየቀ በሶማሬ ጊዜያዊ መጠለያ የሚኖር ኢትዮጵያዊ ስደተኛ ለስደተኞች በቂ ጥበቃ እየተደረገ እንዳልሆነ ነው የሚገልጸው። ከእርዳታ ማጣት በተጨማሪ የደህንነት ስጋትም አለን በትክክል ስደተኞች ሊኖሩበት በሚገባ መጠለያ ቦታ አይደለም ያለ ነው። ከኢትዮጵያ ድንበር ሁለት ኪሎ ሜትር ብቻ ርቆ ነው ያለ ነው። ለዚህም ዩኤንኤችሲአር መፍትሄ እንዲሰጠን ደጋግመን ጠይቀን ነበር። ከዚህ ራቅ ወዳለ ስፍራ ወስደው እንዲያስቀምጡን ጠይቀናቸው ነበር እነሱ ግን እስካሁን ምንም መፍትሄ ሳይሰጡን በመቅረታቸው የምንኖረው በፍርሃት ነው። የስደተኞቹን ቅሬታ አስመልክቶ በኬንያ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ ቃል አቀባይ የሆኑትን ይቦን እንደገን ጠይቀን ነበር። በቅርቡ በደንበላ ፈቻና ሶስት ህጻናት በባህላዊ ሐኪም በተሰጣቸው መድኃኒት ተጎድተው በተቅማጥ በሽታ ህይወታቸው እንዳለፈ ሚስስ ይቦን ገልጸዋል። የተመጣጠነ ምግብ በማጣት ህይወቱ ያለፈ ህፃን እንደሌለ ተናግረው፣ ይህም እንዳይከሰት የእርዳታ ስጪ ድርጅቶች ከ20 በላይ ህጻናት የአልሚ ምግብ እየሰጧቸው መሆኑን ገልጸዋል። ስደተኞቹ ያነሱትን የደህንነት ስጋት በተመለከተ ደግሞ የኬንያ ፖሊስ ቀን ቀን በጊዜያዊ መጠለያው ቅኝት እንደሚያደርግና ለወደፊትም የስደተኞቹን እጣ ፈንታ ለመወሰን ድርጅታቸው አሁንም ከኬንያ መንግስት ጋር ምክክር ላይ መሆኑን ገልጸዋል። አሁንም ከ400 በላይ የሞያንና አካባቢያ ነዋሪዎች የታሳሳስሩ እንግድያ እያሸሽተው ኬንያ ይገኛሉ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።